የባለ የባለብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምጽ የዕለተ ማክሰኞ የካቲት 9 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው የተለያዩ አስተማሪና አዝናኝ ጥንቅሮችን ይዘን ፕሮግራማችንን ጀምረናል። ከእነዚህም መሀል ወጣቶች ስራ ለማግኘት እየገጠሟቸው ባሉ ተግዳሮቶች ዙሪያ የስራ እድል ፈጠራ ኮሚሽንን አነጋግረናል። ከባለፈው ሰኔ ድረስ ያለው ጥናት ተፈንቷል። በአጠቃላይ ወደ ግማሽ ሚሊየን የሚጠጋ የስራ እድሎች መክናዋል። በኮቪድ-19 ምክንያት የስራ እድል ፈጠራ ኮሚሽን ኮሚሽነር የሆኑትን አቶ ንጉሱ ጥላሁን የሰማችኋቸው ሙሉ በአብይ ዝግጅታችን ይቀርባል። ለወጣቱና ለሌላው የህብረተሰብ ክፍል የሚጠቅም ነገር ይዞ መጥቷል ወይ የሚለው ጉዳይ መፈተሽ መቻል አለበት። በወጣቱ ኢትዮጵያ ከአራት ወራት በኋላ በምታካሂደው ስድስተኛው ሀገር አቀፍ ምርጫ ውስጥ የወጣቶች ተሳትፎ ምን ይመስላል በሚለው ጉዳይ ላይም ወጣቶችን አወያይተናል። ሰላም። ጤና ይስጥልኝ እንደምን አምሽታችኋል። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁን ማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናመሽታችኋል። ጠቅላይ ሚኒስትር አብይንና የለውጥ አመራሩን የሚደግፉ ትዕይንተ ህዝቦች በአማራ ክልል ደሴ፣ ደቡብ ወሎና ኦሮሞ ብሔረሰቦች ዞን ተካሂደዋል። ሰርፈኞቹ በአማራ ተወላጆች ላይ የሚደርሰው ግድያና መፈናቀል እንዲቆምም ጠይቀዋል። መንግስት በመተከልና በተለያዩ አካባቢዎች በአማራ ተወላጆች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት። በሀገር ጥፋት ላይ ተሰማርቶ የነበረውን የህወሀት ታጣቂ ቡድን ላይ የተወሰደው ወታደራዊ እርምጃ እና የተገኘውን ድል እንደግፋለን የሚሉና በርካታ መፈክሮችን ያነገቡ ሰልፈኞች በሆጤ ስታዲየም ውስጥ ነበር የተሰባሰቡት። በተጨማሪም በሰልፉ በሰሜናዊ የኢትዮጵያ ክፍል በተደረገው ወታደራዊ ዘመቻ ህይወታቸውን ላጡ የመከላከያ ሰራዊት፣ የአማራ ልዩ ኃይል ና ሚኒሻ አባላት የህሊና ጸሎት ተደርጎበታል። በደቡብ ወሎ ዞን ኮምቦልቻ ከተማ በኦሮሞ ቤት አስተዳደር ዞን ባቲ፣ ከሚሴ፣ ጅሌ ጥሙጋ አርጡማ ፋርሴና ደዌ ሀርዋ ተመሳሳይ የድጋፍ ሰልፎች መካሄዳቸውንም ለማወቅ ተችሏል። ሶማሊያ ውስጥ ኮቪድ-19 ወረርሽኝ ለሁለተኛ ጊዜ በስፋት እየተሰራጨ መሆኑን የሀገሪቱ የጤና ባለስልጣናት በይፋ ተናገሩ። ለወረርሽኙ በብዛት መዛመት ነዋሪዎች ከቦታ ቦታ መዘዋወራቸውና ህዝባዊ ስብሰባዎች እየተካሄዱ መሆናቸው ምክንያት እንደሆነ ነው የሚናገሩት። የሶማሊያ የጤናና የማህበራዊ ደህንነት ሚኒስትሯ ዶክተር ፎዚያ አቢካር ሲናገሩ ኮሮና ቫይረስ ተጋላጮች ቁጥር ካለፈው ጥር ወርጋ ሲነጻጸር በዚህ በየካቲት ወር በ52 ከመቶ እንደጨመረ ገልጸዋል። የሀገሪቱ ባለስልጣናት እንደሚሉት ቫይረሱ በብዛት እየተዛመተ ያለው ከውጭ ሀገር በሚገቡ ተጓዦችና የምርጫ ወቅት በመሆኑ የፖለቲካ ስብሰባዎች ስለሚካሄዱ ነው። ለማረጋገጥ አዳጋች ቢሆንም የምርጫ ወቅት በመሆኑ በአሁኑ ጊዜ በተለይ የእንቅስቃሴ እገዳ ላይ ካሉ ሀገራቶች ብዙ ተጓዦች ገብተዋል ያሉት የሆስፒታሉ ዳይሬክተር፣ ብሪታንያ እና ደቡብ አፍሪካ የተገኙት አዲስ አይነቶቹ የኮሮና ቫይረስ ዝርያዎች ሶማሊያ ገብተው ሊሆን ይችላለን ብለዋል። አድማጮች ለምሽቱ የያዝንላችሁን ዜናዎች እዚህ ላይ ፈጸምን። ከቀሪ የጋቢና ይ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እያሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። አሁን ወደ ቀዳሚው የአብይ ርዕስ እንለፍ። ከአጠቃላይ የሕዝብ ብዛቷ ከግማሽ በላይ የሚሆኑትን ወጣቶች በስራ ለማብቃት አልማ የተነሳችው ኢትዮጵያ ሕልሟን እውን ያደርግ ዘንድ ከጥቂት ዓመታት ወዲህ የስራ እድል ፈጠራ ኮሚሽን አቋቁማለች። ተቋሙን የሚመሩት አቶ ንጉሱ ጥላሁን እንደሚሉት ኮሚሽኑ ባለፉት ጥቂት ዓመታት ወጣቶችን ለስራ ለማብቃት ብዙ ስራዎችን ሰርቷል። መልካም ተግባራትንም አከናውኗል። ይሁንና ዛሬም ድረስ ወጣቶች ስራን የሚመለከቱ ተግዳሮቶች አልተቀረፉም። ከነዚህ ችግሮች መሀል የተወሰኑትን ለማንሳትና መተግበር ስለሚገባቸው መፍትሄዎች ለመወያየት ሀብታሙ ስዩም የስራ እድል ኮሚሽነር የሆኑትን አቶ ንጉሱ ጥላሁንን አነጋግሯል። አቶ ንጉሱ አስቀድመው ተቋማቸው ሲሰራቸው ስለሰነበቱት ጉዳዮች ይህን ይላሉ። የኮሚሽን ስራ እድል ፈጠራንና ስራ አጥነትን አጀንዳዎች በማየት በዚህ ዘርፍ የተሰማሩ የተለያዩ ሚኒስትር መስሪያ ቤቶችን፣ አካላትን፣ የፌዴራል ተቋማትን እና የክልል ተቋማትን የማስተባበር የማቀናጀት መከታተል የመደገፍና የመቆጣጠር ኃላፊነት በአዋጅ ተሰጥቶ ነው የተቋቋመው። ስለዚህ የስራ እድል አጀንዳ የስርዓትነት ችግር ጉዳይ ለውጡ አካል የኢኮኖሚው ሪፎርም ማክሮ ኢኮኖሚ ሪፎርሙ አንድ አካል ተደርጎ ነው የሚወሰደው። ይህን መነሻው እንግዲህ በርካታ ወጣቶች ስራ ፈላጊ ናቸው። ከዛም ባሻገር ደግሞ በየዓመቱ ከዩኒቨርሲቲዎቻችን ከከፍተኛ ትምህርት ተቋሞቻችን እና ከቴክኒክና ሙያ ኮሌጆቻችን በርካታ ወጣቶች ይመረቃሉ። ስለዚህ ለእነዚህ ወጣቶች የስራ እድል ማመቻቸት ይገባል። በዚህ ረገድ ነው እንግዲህ ስራ እየተሰራ ያለው የቁልፍ የትኩረት አቅጣጫ ስለሆነም ነው ይህንን የሚያስተባብር ኮሚሽን ተቋቁሞ የማክሮ ኢኮኖሚ አንድ አካልም ተደርጎ ወደ ስራ የተገባው ማለት ነው። ከአለፈው የፈረንጆቹ ዘመን ጀምሮ የአለም ፈተና የሆነው የኮሮና ቫይረስ ስርጭት አለ። ኢትዮጵያ ተጨማሪ ስራ እድሎችን ለመፍጠር በምታደርገው ጥረት ላይ ይሄ በሽታ ምን ያክል ተጽዕኖ ፈጥሯል? በኢትዮጵያ ውስጥ በዚህ በስራ እድል ፈጠራ ረገድ የኮቪድ አስራ ዘጠኝ ወረርሽኝ ከፍተኛ ተጽዕኖ አሳድሯል። ባለፈው አመት እስከ ባለፈው ሰኔ ድረስ ያለው ጥናት ተጠንቷል። በአጠቃላይ ወደ ግማሽ ሚሊዮን የሚጠጋ የስራ እድሎች መክነዋል፣ በኮቪድ አስራ ዘጠኝ ምክንያት። ይህንን ጥናት ያጠናው የስራ እድል ፈጠራ ኮሚሽን ነበረ። ከዛም በመነሳት መንግስት ልዩ ልዩ እርምጃዎችን ወስዷል። ስራ የተገኙ የስራ እድሎች እንዳይመክኑ፣ አዳዲስ የስራ እድል ፈጠራዎችም እንዳይቆሙ ለማድረግ መንግስት በተለያዩ ጊዜ ሲገለጹ የነበሩ ልዩ ልዩ የኢኮኖሚ እርምጃዎችን ወስደዋል። ሰራተኞች እንዳይፈናቀሉ ከስሯቸው የሚያደርጉ ተቋማት ህይወታቸው እንዲቆይ እና በእጅጉ እንዳይጎዱ ለማድረግ የሚያመርቱ ተቋማት የምርቶቻቸው እንዲቀይሩ፣ ለምሳሌ የአልኮል፣ የሳሙና የመሳሰሉ ምርቶችን የሚያመርቱት ተቋማት እዛው ሳለ ሳኒታይዘር እንዲያመርቱ የጨርቃጨርቅ ፋብሪካዎች ማስክና ጓንት የመሳሰሉ ከኮቪድ አስራ ዘጠኝ መከላከል ጋር የተያያዙ ምርቶችን እንዲያመርቱ ምርት እንዲቀይሩ ከዛም ባሻገር ደግሞ ሰራተኞች እንዳይበተኑ ለተቋማት ልዩ ልዩ ድጎማዎች፣ የፖሊሲ አቅጣጫ ድጎማዎች ተደርገዋል። ይሁን እንጂ ኮቪድ አስራ ዘጠኝ አሁን እንደሚታወቀው አሁንም ተጽዕኖ ቀጥሏል። በሀገር ደረጃ በባለፈው ያለው ተጽዕኖ ተጠንቷል። አሁን ደግሞ አሁን ባለንበት ደረጃ ያው ተጽዕኖ ቀጥሏል ግን ምን ያህል ነው የሚለውን ማጥናት ስለሚገባ ድጋፍ በማድረግ ረገድ ተከታታይ ድጋፍ እየተደረገ ነው። አንደኛ የመንግስት ተቋማት መንግስት የወሰናቸው ውሳኔዎች በመኖራቸው ድጋፍ እያደረጉ ነው። ልዩ ልዩ ጉዳት መቋቋሚያ ውሳኔ ተወስነዋል። ከዛ ባሻገር ደግሞ አውሮፓ ዩኒየን የአውሮፓ ህብረት፣ የአፍሪክ ፈረንሳይ ልማት ባንክ የመሳሰሉ አካላት እንደዚሁ የእንግዲህ ድጋፍ አድርገዋል። የመቋቋሚያ የኮቪድ ሬሌቪንስ የሚባል ፕሮጀክት ነድፈው ይህንን ለመከላከል የተለያዩ የድጋፍ ፕሮጀክቶች ተዘርግተው በእነዚህ ላይ እየተሰራ ነው። ይሁን እንጂ እንደሚታወቀው እንደኛ አይነት ኢኮኖሚው ቶሎ በሚጎዳ እና የኑሮ መሰረቱን ሊያናጋ በሚችል አገር የኮቪድ አስራ ዘጠኝ ተጽዕኖ ግን ቀላል ነው የሚባል አይደለም። እስካሁን ባለው ሁኔታ ከፍተኛ ጥረት እየተደረገ ነው ይህንን ለመቋቋም። ጉዳቱም ደግሞ በዛው መጠን ቀጥሏል እና ጥንቃቄ እርምጃ እየተወሰደበት እየሄደ ያለ ጉዳይ ነው። እንግዲህ አቶ ንጉሡ ጥቂት የማይባሉ ወጣቶች የራሳችንን ስራ ለመፍጠር በምንጥር ጊዜ ይገጥሙናል ስለሚሏቸው ችግሮች ጥቂት እናውራ። አድካሚ ቢሮክራሲ፣ የፋይናንስ ድጋፍ እጥረትና ተስጦዎቻችንን የሚያዳብሩ ትምህርትና ስልጠናዎች የሚገኙባቸው የመረጃ ማዕከሎች አናሳነት ከተጠቀሱ ችግሮች መካከል ናቸው። ለእኒህና ለመሰል ጉዳዮች እልባት ለማግኘትስ የእናንተ ኮሚሽን ምን እየሰራ ነው? ምንስ አቅዳችኋል? እንደሚታወቀው አንደኛው ችግር እና ሰሞኑንም ክቡር ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን የሚመሩት የስራ ዕድል ፈጠራ ምክር ቤት ብሔራዊ ምክር ቤት አለ። የተለያዩ የሚመለከታቸው ሚኒስትር መስሪያ ቤቶች እና ክልሎች አባል የሆኑበት በትናንትናው ዕለት ተገምግሟል። በዛ ግምገማም እንደ አንድ ችግር ተደርጎ የተቀመጠውና የሚታወቀውም የስራ ፈላጊ ዜጎችን በፍጥነትና በተቀላጠፈ ሁኔታ በመደገፍ ወደ ስራ እንዲሰማሩ ለማድረግ አንደኛው እንቅፋት ቢሮክራሲው ነው። ይህንን የሚያዳ የሚያስተካክልና የሚያፋጥን አደረጃጀት ዋነኛው ቁልፍ ችግር ተደርጎ ተወስዷል። በትናንትና ሁለትም ተገምግሟል። ከታች እስከላይ ያለው የስራ እንዲፈጠራ አደረጃጀት አለመናበብ ይታይበታል፣ አለመቀዳጀት ይታይበታል። ይህንን የሚመሩት ደግሞ ምክር ቤቶች ናቸው። እነዚህ ምክር ቤቶች በክልል ርዕሰ መስተዳድሮች ወይም ደግሞ ምክትል ርዕሰ መስተዳድሮች ነው የሚመሩት። እነዚህ ምክር ቤቶች ዋነኛ ተግባራቸው እንደየክልሉ ክልሉ ባህሪና ሁኔታ እንቅፋቶችን የመፍታት ማነቆችን የመፍታት አንደኛው ቢሮክራሲ ነው። የአሰራር ቅልጥፍና በአገር በቀል ኢኮኖሚው ሪፎርም በተቀመጠው መሰረት የኢዝ ኦፍ ዲይንግ ቢዝነስ የሚባለው እንዲተገበር ነው። ከዛም ባሻገር ይህንን የሚመራው ምክር ቤት በቀልጣፋ አገልግሎት የሚሰጥባቸው የአንድ ማዕከል አገልግሎት መስጫ ተቋማት እንዲቋቋሙ፣ እነዚህ እንዲጠናከሩ፣ እንዲሰፉ ከገቢው የፋይናንስ አቅርቦት እንዲኖራቸው፣ የሰው ኃይል አቅርቦት እንዲኖራቸው፣ መሰረተ ልማት እንዲሟላላቸው፣ ቴክኖሎጂ የቴክኖሎጂ ድጋፍ እንዲደረግላቸው ይፈለጋል። በዚህ ረገድ በጣም የተሳካላቸው ጥቂቶች ቢኖሩም ከፍተኛ ችግር ያለ መሆኑን በመሬት መሬት ላይ ገምግመናል። እነዚህን ችግሮች በመፍታት ረገድ ብቻ ሳይሆን ከፋይናንስ አቅርቦት አኳያ አንደኛ የአቅርቦት ችግር አለ። ሁለተኛ የቀረበውን ፋይናንስ በተለይም በብድር የአመላለስ ችግር አለ። ስለዚህ የፋይናንስ አቅርቦትና አመላለስ ችግሮች ከአቅርቦትም፣ ከአመለካከትም፣ ከአስተሳሰብም ከክህሎትም ጋር የሚያያዙ ችግሮች ስላሉ እነዚህም ለመፍታት እንቅስቃሴ መደረግ እንዳለበት በጥልቅ ግምገማ ተደርጓል። በትናንትናው ዕለት ክቡር ምክትል ጠቅላይ ሚኒስትሩ ያስቀመጡት አቅጣጫ ይሄ ነው። ያነሳው ችግር ግን ወጣቶቹ የሚያነሱት ችግር ግን ትክክልና የሚታወቅ መፈታትን የሚገባው ያው እንደምናውቀው የቢሮክራሲ ማነቆ፣ የስርዓት መገንባት ስለሆነ የአገልጋይነት ስሜት መገንባት ስለሆነ በአንድ ጊዜ ስርዓት የማይገነባም አመለካከትና ስሜትም በአንድ ጊዜ የማይቀረጽ በመሆኑ የቢሮክራሲያችን ፈተና ነው። ይህንን ፈተና እያለፍን የምንሰራው ስራ ይሆናል ማለት ነው። ሀብታሙ ስዩም ከስራ እድል ፈጠራ ኮሚሽነር አቶ ንጉሱ ጥላሁን ጋር የጀመረው ውይይት አላበቃም። ቀሪው በነገው ምሽት መሰናዶ ይደመጣል። ለዛሬ ለነበራቸው ቆይታ ግን ሁለቱንም እናመሰግናለን። አሁንም እያዳመጣችሁት ያላችሁት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። ኢትዮጵያ ከአራት ወራት በኋላ በምታካሄደው ስድስተኛው ሀገር አቀፍ ምርጫ ውስጥ የወጣቶች ሁለንተናዊ ተሳትፎ ወሳኝ ነው ሲሉ የአሜሪካ ድምጽ ያነጋገራቸው የተለያዩ ክልል ውስጥ የሚኖሩ ወጣቶች ገልጸዋል። በአዲስ አበባ ዩኒቨርሲቲ የሕግ ምሁር የሆኑት አቶ ቸርነት ሆርዶፋ በበኩላቸው ወጣቶች ምርጫው ከመካሄዱ አስቀድሞ የፓርቲዎች ፖሊሲና ማኒፌስቶ ለማወቅ ባገኙት አጋጣሚ ሁሉ ጥረት ማድረግ አለባቸው ሲሉ መክረዋል። በመጪው ግንቦት ኢትዮጵያ የምታካሂደው ሀገራዊ ምርጫ ላይ የወጣቶች ሚናን በተመለከተ የተለያዩ ክልሎች ውስጥ የሚኖሩ ወጣቶችን ያነጋገረችው ፀሐይ ዳምጠውናት ቀጥሎ ይቀርባል። ወጣት ለሀገሩ መከታ ነው። ወጣት አምራች ኃይል ብቻ ሳይሆን የሀገር አለንታ ነው የሚለው የአዋሳ ከተማ ነዋሪ ወጣት ወገና ያየ ነው። የወጣቶች ሁለንትናዊ ተሳትፎ ለሀገር ግንባታ ጉልህ ሚና አለው ሲል ይናገራል። ያለፉት የምርጫ ጊዜያት ወጣቱን ያላሳተፉ እንደመሆናቸው መጠን ወጣቱ መብቱንም ሆነ ግዴታውን ለመተግበር አስቸጋሪ ነበር። ይሁንና አሁን ወጣቱ በራሱ ለመብቱ ዘብ በመቆም ተሳታፊ መሆን አለበት ይላል። ወገኔም የመጣበት መንገድ በራሱ ለወጣቱና ለሌላው የህብረተሰብ ክፍል የሚጠቅም ነገር ይዞ መጥቷል ወይ የሚለው ጉዳይ መፈተሽ መቻል አለበት፣ በወጣቱ በዚህ ሂደት ውስጥ ያንን ፈትሾ ከለየ በኋላ በምርጫው ሂደት፣ በቅስቀሳው ሂደት ቀሪው የህብረተሰብ ክፍል በንቃት እና በሰላማዊ መንገድ ሊጠቅመው በሚችለው መንገድ መሳተፍ እንዲችል ማስተማር፣ ግንዛቤ መፍጠር፣ የራሱንም ግንዛቤ ማሳደግ በዚያ ልክ ይጠበቅበታል። ትልቁ የቤት ስራ ያለበት ወጣቱ እጅ ላይ ነው። ስለዚህ ይሄ አምራች ዜጋ ነገ ላይ ሀገሩን መጥቀም በሚችል ልክ መሳተፍ እንዲያስችለው መጀመሪያ በምርጫ ቅስቀሳ ሂደት በምርጫው ሰላማዊና ዲሞክራሲያዊነት ላይ በቅድሚያ ራሱን አዌር ማድረግ መቻል አለበት። ከዛ አዌርነት ካገኘ በኋላ ቀሪው የህብረተሰብ ክፍል ለሀገር የሚጠቅም የምርጫ ሂደት እንዲከወን በማድረግ ረገድ ወጣቱ በግንዛቤ ማስጨበጡ ብቻም አይደለም፣ ምርጫው ሰላማዊ እንዲሆን አላያም ደግሞ ዴሞክራሲያዊ እንዲሆን ብቻ አይደለም፣ የእያንዳንዱ እንቅስቃሴ ውስጥ ዋነኛ ተሳታፊ ተዋናይ ሆኖ የሚጠበቅበትን ነገር ሁሉ መወጣት ይገባዋል ብዬ አስባለሁኝ። ኢትዮጵያ ለማካሄድ ዝግጅት ላይ ያለችውን ስድስተኛው ሀገራዊ ምርጫ ላይ ወጣቱ ተጠቃሚነቱን ለማረጋገጥ አስቀድሞ ባገኘው አጋጣሚ ሁሉ የፖለቲካ ፓርቲዎች ፖሊሲና ፕሮግራም መፈተሽ አለበት ብሏል። አሁን ላይ ፖሊሲውን፣ ፕሮግራሙን፣ ስትራቴጂውን በቀጣይ ሊሰራ ያቀደውን ሳናውቅ ምን መርጠው አካል ስልጣን ላይ ከመጣ በኋላ ወደ አንድ ሁለት እንካ ሰላንትያ ውስጥ ከምንገባ ይልቅ ወጣቱ አሁን ላይ የእያንዳንዱን ተፎካካሪ ፓርቲ ፖሊሲ፣ ፕሮግራም፣ ስትራቴጂ፣ እቅድ በውል ማወቅ መቻል አለበት። በየዘርፎ ያለውን በየዘርፎ ያለውን እንደ ሀገራችን ትልቁ ችግር እየሆነ ያለው የወጣቶች የስራ አጥነት ጉዳይ ነው። የተማረው ያልተማረውም ወጣት በሙሉ የስርአት ችግርነት አለበት። ገጠር ዛሬ ላይ አብዛኛው የገጠሩ ማህበረሰብ የትምህርት ተደራሽነት ችግር ስላለ በርከት ያለ የወጣት ቁጥር ይኖራል። ያልተማረ ነው። እዛም ከቤተሰቦቹ መሬት ተጋብቶ ማረፍ የሚችልበት እድል አሁን እየጠበበ ነው የሚገኙ። ስለዚህ ገጠር ያለው ወጣት የመሬት ፖሊሲውን በተገቢው ማወቅ መቻል አለበት። ነገ አርሶ የሚበላው ነው እና የተማረው ደግሞ በተሻለ ደረጃ ለተማረው የስራ እድል መፍጠር የሚያስችል ፖሊሲ፣ ፕሮግራም፣ እቅድ ያለው የትኛው ነው ብሎ ማወቅ መመርመር መቻል አለበት። በየአካባቢው መጥቶ የሚወዳደረውን ፓርቲ ፕሮግራም ፖሊሲ መርምሮ እያወቀ የሚጠቅመውና የሚበጀውን በቀጣይ በተሻለ የስራ እድል ፈጥሮ ለሀገሪቱ እድገት የራሱን አስተዋጽኦ ማበርከት የሚያስችለውን ስትራቴጂና እቅድ የነደፈው ፓርቲ የትኛው ነው ብሎ ማወቅ የሚያስችልበትን ተነሳሽነት መፍጠር አለበት። ከወዲሁ ወጣት ተመዝገን አብዲሳ ካምቦ እንደገለጸው ወጣቱ፣ ሁሉም በምርጫው የሚሳተፉ የፖለቲካ ፓርቲዎች ለወጣቶች ምን አማራጭ አላቸው የሚለውን ማወቅ ተገቢ ነው ብለዋል። ሰዎች አማት መጠየቅ አለባቸው። የስራ እድል እንዲከፍትላቸው ከተቃዋሚም ከመንግስትም ጥያቄ አቅርቦ መሳተፍ እንዳለባቸው መረጃ መሳተፍ እንዳለባቸው ነው ገባ ተቃዋሚ ፓርቲ ቢሆን ከመንግስት ጋርም መወያየት አለባቸው፣ የስራ እድል እንዲከፍትላቸው። ወጣቱም ሆነ ሌላው የህብረተሰብ ክፍል ለምርጫ ዝግጁ እንዲሆን ግንዛቤ መሰጠት አለበት። በገለልተኛ አካል የሚለው ደግሞ ወጣት ቤንጃሚን ወንዴ ከባህር ዳር ነው። አሁን ህብረተሰቡን አዌር ከማድረግ አንጻር ህብረተሰቡ ያለው አሁን ሰው የሚመስለው ብዙ ጊዜ ፓርቲዎችም ራሱ ሚስአንደርስታንድ የሚያደርጉት የኢትዮጵያ ሕዝብ ፌስቡክ ላይ ብቻ ያለ ይመስለዋል። የኢትዮጵያ ሕዝብ ሜይ ቢ መቶ አስር ሚሊየን ሕዝብ ቢኖር ፌስቡክ የሚጠቀመው አምስት ሚሊየን ቢሆን ነው። እንግዲህ መቶ አምስት ሚሊየን ሕዝብ ከፌስቡክ ውጭ ነው ማለት ነው። ስለዚህ የግንዛቤ ፈጠራዎች መድረኮች ያስፈልጋሉ። በስራ ግንዛቤ መፍጠር። ሌላው ወጣቱ የሚመረጠው በመታወቂያ ነው። መታወቂያውን ያላደሰ ይኖራል፣ ብዙ ነገር ይኖራል። መዘጋጀት አለበት። ከወዲሁ እያንዳንዱን ነገር ወጣቱ ተዘጋጅቶ እኔ መርጨው የሚመረኝ ፓርቲ የሚመርጠው ብሎ የራሱን እድል በራሱ የሚወስንበት ስለሆነ እጅግ በጣም ጥንቃቄ ነው የሚጠይቅ ነው። ነገ የሚጠቅመንን ነገ የሚያሻግረንን ለልጅ ልጅ የሚሆንን መሰረት የሚጥልን ነገር በራሳችን ወስነን መምረጥ መቻል አለብን። እና እንደ መንግስትም፣ እንደ ፓርቲም የግንዛቤ ፈጠራዎች መደረግ አለባቸው። ከገጠሩ ጀምሮ እስከ ከተማው ድረስ ስለ ምርጫው ግንዛቤ መፍጠር ይጠይቃል። ኢቭን ምርጫ ምንድን ነው? ገለልተኛ የሆኑ ሰዎች ይህንን ግንዛቤ መፍጠር አለባቸው ብዬ አምናለሁ። አዲስ አበባ ዩኒቨርሲቲ የሕግ ምሁር የሆኑት አቶ ቸርነት ኦርዶፋ በበኩላቸው ምርጫ ላይ ወጣቶች የማይጠቀሚና አላቸው ስሉ ተንትነዋል። ወጣቶች ሚና ከሁሉ የህብረተሰብ ክፍል የበለጠ ነው የበለጠ ነው ማለት ነው። ይህን ምርጫ በጣም አሳታፊ እንዲሆን በህብረተሰቡን በሚጠቅሙ አጀንዳዎች ላይ ያተኮረ ምርጫ እንዲደረግ ተቀባይነት ደግሞ የሚኖረው በአብዛኛው የሀገሪቷ ህዝብ ተቀባይነት እንዲኖረው ለማድረግ የነሱ አስተዋጽኦ ወደር የለውም ማለት ይችላሉ። የህልውና ጉዳይ ነው። አገራችን ከዚህ አሁን ድረስ የህዝባችን ወሳኝነት ተረጋግጠ አቅም ዲሞክራሲ እዚህ ሀገር ውስጥ ስራ ላይ ውሎ አቅም አሁን የሚኔድበት መንገድ የህዝባችንን ወሳኝነት ለማረጋገጥ ነው። የህዝቡ ደግሞ ወሳኝነት የሚረጋገጠው አጀንዳዎች በደንብ ውይይት ተደርጎባቸው ግልጽ ሆነው ለሀገር የሚጠቅሙ አጀንዳዎች ተነስተው ለዛ በቂ ዝግጅት ያላቸው ፓርቲዎችም ተለይተው እንዲመረጡ ለማድረግ በየአካባቢው ውይይት እንዲፋፋም እና እንዲጋጋል፣ ወጣቶቹ በጣም የማይተካ ሚና ነው ያላቸው። ስለዚህ ውይይቶች በሰፊው በሁሉም ቦታ እንዲደረጉ ማድረግ ይኖርባቸዋል ማለት ነው። ከምርጫ በፊት ከወጣቶች ይጠበቃሉ ያሉትንም አክለው አብራርቷል። ምሁሮም መጀመሪያ የሚደግፉትን ፓርቲ ከመለየታቸው በፊት ጥያቄዎቻቸው ነው። የእነሱ ነገር ተስፋ በምንድን ነው የሚወሰነው? የእነሱ የስራ እድል መፈጠር አለበት። የሀገር መብት የሚከበርበት ልማት የሚገኝበት ሀገር መሆን አለበት። ስለዚህ የሰብአዊ መብትን የሚያከብር ልማትን የሚያመጣ፣ በእዚህ ሀገር ውስጥ የጸጥታ ሰላምን የሚያረጋግጥ አጀንዳ ያላቸው መሆኑን ፓርቲዎቹን በቅድሚያ ማጥናት፣ ፕሮግራማቸውን ማጥናት፣ የምርጫ ማኒፌስቶቸውን ማጥናት፣ ፓርቲዎቹን ጠጋ ብሎ መጠየቅ፣ ዝግጅ ማጣራት ይገባቸዋል ማለት በየመድረኩ እየተሳተፉ መሰረታዊ ጥያቄዎች መጠየቅ አለባቸው። ያንን ጠይቀው እነኝን ፓርቲዎቹን ዝግጅት ከፍ ያደርጉታል ማለት ነው። ወጣቶቹ እየተሳተፉ ጥያቄ የሚጠይቁ ከሆነ ፓርቲዎቹም የበለጠ ዝግጅት ሊያደርጉ ይችላሉ። በዚህም ነው እንግዲህ የሀገራችን የሚጠቅም አጀንዳ ምን የምንለየው እንዲህ ካላደረግን ካልተሳተፍን አጀንዳዎች መለየት አንችልም ማለት ነው። እና ሂደቱ ላይ ሁል ጊዜ መሳተፍ ይኖርባቸዋል። በጣም በከፍተኛ ሁኔታ በተደራጀ ሁኔታ ደግሞ ቢሳተፉ የበለጠ ጠቃሚ ይሆናል። የአሜሪካ ድምጽ ከተለያዩ ክልሎች ያነጋገራቸው ወጣቶች በምርጫ ሂደት ላይ የወጣቶች ሚና የጎላ በመሆኑ በተቻላቸው ሁሉ ተሳታፊ ለመሆን እና ዲሞክራሲያዊ መብታቸውን በአግባቡ ለመጠቀም እንዲሁም ግዴታቸውን ለመወጣት ዝግጁ መሆናቸውን ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባው እናመሰግናለን። ተከታዩ ዘገባችን አንድ ልዩ ክህሎት ያለው ወጣት የዩኒቨርሲቲ ተማሪ ያስተዋውቀናል። አያና ከበደ ይሰኛል። አያና የአራተኛ ዓመት የኢትዮጵያ አርክቴክቸርና የከተማ ልማት ዩኒቨርስቲ የስነ ህንፃ ንድፍ ተማሪ ሲሆን ከቅርብ ጊዜ ወዲህ በማህበራዊ ሚዲያው ላይ በዲጂታል ንድፎቹና ስዕሎቹ ተቀባይነት እያገኘ የመጣ ወጣት ነው። ኤደን ገረመው አያናን ስለ ዩኒቨርስቲ ቆይታው እንዲሁም ስለ ጥበብ ስራዎቹ አነጋግረው ተከታዩን አሰናድታለች። አያና ከበደ ተወልዶ ያደገው በሐዋሳ ከተማ ነው። ገና በልጅነቱ ከታላቅ ወንድሙ ጋር በፉክክር የጀመረው የእርሳስ ንድፍ አሁን አድጎ ወደ ዲጂታል ጥበብ ተሸጋግሯል። አያና የጥበብ አጀማመሩን እንዲህ ይገልጸዋል። በጣም ልጅ ሳለሁ ነው ወደ ሰባተኛ እና ወንድሜ እያመጣ ነበር ወረቀቶች፣ ስዕሎች፣ ፎቶዎች እና ነገር እያመጣ ጊዜ ማሳለፊያ ነው። እሱ የዛን ጊዜ ሞከረላ እሱም ብቻውን ላለመሳል አብረን ምሳሌ ወይ ደግሞ በጣም ፍክክር ስለሚወቅ በቃ ከሱ ጋር ለመፎካከር ስገባ ነው እንትን ያልኩት። እሱ እንደ ሆቢና እንደ ጊዜ ማሳለፊያ ብሎ ነው መጀመሪያ የሚሰራው፣ እና እሱ ማ መስራት አቁማቸው ቶታል እሱ እኔ ደስ እያለ ይመጣ ፍቅሩ እየገባኝ በጣም ደስ እያለ ይመጣ ከዛ በኋላ

የአስራ አንደኛ ክፍል ተማሪ ያሉ የትምህርት ቤት መምህራኖቻቸው ስኬታማ መሆን የምትችሉት የምትወዱትን ነገር ስትማሩና እሱ ላይ ጠንክራችሁ ስትሰሩ ነው የሚል ምክር እንደ መከሯቸው የሚናገሩ አያና ከዛ ምክር በመነሳት የስነ ሕንጻ ትምህርት መምረጡንም ይናገራል። ዩኒቨርሲቲ ታዲያ ትምህርትን ብቻ ሳይሆን ከሰው ጋር ሊኖረው የሚገባውን ማህበራዊ ሕይወትና ተግባቦትንም እያስተማረው እንደሆነ ይናገራል። ዩኒቨርሲቲ እንደጠበኩት አይደለም። በጣም በጣም ሰውሰው በተለይ አርኪቴክቸር ትምህርት ስንማር ይሰዳል። እንደጠበኩትም አይደለም። ብዙ ሰዓት እናነጋለን አስተማሪዎቹ ስትሪክት የሆነ በጣም ዴድ በዴድላይኖች ሰዓቶች፣ ገደቦች እየሰጡን የሚሰራ ነበር እና ይከብዳል ትምህርቱ እና የሚሰጠንም የትምህርት ኮርሶቹ ከዚህ በፊት ከለመድናቸው ለየት ስለሚሉ እንደ አዲስ ነው እየተማርነው የነበረ እና ለየት ያለ ነገር ነው ኤክስፖርት ማየት የጀመርነው እና ከስድስት ተማሪዎች ጋር አንድ ዲሆን ውስጥ ገብተን ነው የሚኖረው የእነሱ ጸባይ ሲሰራ ሁሉም ጋር ተጫፍሎች ነው የምንኖሩ። በዛ ላይ ደግሞ ትምህርትም አለ እና ሁሉም ይደራረብና ና በደንብ ይፈትመናል እና ያን ፈተናን አስማል የሚሄዱ ይከብድ ነበር ግን አራት አሁን ቆይተናል እስከ አንድ ወር በደንብ አውቀናል የንግግራችን ስኪላችን ሲሉታችንን በደንብ እየገመትን እንመጣለን፣ በደንብ እያስተካከልን እንመጣለን። የሰውን ፀባይ እየተረዳ ስንመጣ እዛ ዶርም ውስጥ በአንድ ላይ አብሮ የሚያናገሩ ልጆች ብቻ ሳይሆን ለአስተማሪዎቹም ጋር እንዴት እንደምነጋገር ና እንዴት ንት እንደምመልስ እየተማርንበት ይመጣል። በዛ ላይ ደግሞ ያው ዶርም ያው በአንድ ላይም ደግሞ መማሩን ችግራችን ስበስንንበል ያው የምታናገር ሰው ደግሞ ደስ ይልሻል። ቀስ ቀስ እያለ እኛም እንደ ቤተሰብ እየሆኑ ትመጫለች። አያና የሚሰራቸው ስራዎቹን ለቲሸርቶች፣ ለመጽሐፍ የውጭ ሽፋንነት መሸጡንም ይናገራል። እንደውም የመጀመሪያ ታብሌቴንም የገዛሁት በዚህ መልኩ ነው ይላል። ብዙ ጊዜ ለብዙ ሰዓት ነው ተቀምጭ የሚለ ነው እናቴ ራሱ አጌጣማ ታታቆሙ ስንሰን ድናጣና ሳን ብላ ሁሉ ሊፈጣፍትኛል ግን

ጨዋት የሚጀምር እስከ አስር ሰዓት ምናምቶች እሱ ላይ ሊሆን ይችላል እስከሚጨርስ እንደታዩ እንደ አሰብኩ እስከሚሆን ድረስ ጥሪ እሱ ላይ እስከሚስ እየሳት ነው ምሎ እና አሁን እንደ መጽሐፍ ከበሮችን ለመስራት፣ ቲሸርትም አንዳንዱም ቲሸርት ዲዛይኖችን፣ አንዳንድ ጊዜ ደግሞ ሶሻል ሚዲያ ላይ የሚለቀቁ አይነት ስራዎችን በአንድ ላይ እሱን እሰራለሁ። በመሀል በመሀል ማገኛቸውን ብር ያደረግኩት ዲጂታል የሚሰሩት ስራዎች ታብሌት ይጠይቃል እና እሱን ታብሌት ለመግዛት ነበር። በእጅ መጀመሪያ እየሳርኩኝ ነበረውና

ነበረ ቀስ እያልኩ ደግሞ አዳዲስ የመጡት ሶሻል ሚዲያዎች ላይ ቴሌግራም፣ ኢንስታግራም ላይ እዛ ላይ በፖስት በማድረግ ነበር። እሱም በማድረግ ብዙ ሌላም ሰዓሊዎችን መተዋወቅ ችያለሁ። ልምድን በደንብ ከነሱ መማር ችያለሁ። የራሴን ስራዎችን ደግሞ በማጋራበት ሌሎችን ሲሆን ሳይ ይገፋፋኛል ለመሳል አዲስ ከእነሱ የምማርበትን ነገሮች ስናያለን እኔም ደግሞ እዛ እዛንም ጥጋጭ ላይ ስለቅ ሌሎች የሚያየት አይተው ደግሞ እኔ ጠይቁኛል እንዴት እንደሰራሁት እና እርስ በርስ መናገኝ የምንማማርበት ጊዜ ቦታ ይሆናል። በዛ ላይም ደግሞ የራሴ ሰሮችን ዛገጦች ላይ በማስቀመጥ እኔም እይታ ውስጥ እየገባኝ በስዕል ኢንዱስትሪ ውስጥ ደግሞ እኔም ደግሞ እንዴት እንደምቀጥል ነው። ሌላ ሰዎች ደግሞ ሀሳባቸው የነገርኝ ወይም ደግሞ ወደ ትልቅ ደረጃ ላይ እንድደርስ ያደርገኛል ማለት ነው። በቀጣይ ዓመት የስነ ህንፃ ተመራቂ የሆነው አያና ሲመረቅ ከስነ ህንፃው ጎን ለጎን ስዕሉንም የማስጌድ ህልም እንዳለ ይገልጻል። ከተጨማሪም የኮሚክ መጽሔቶችና የህጻናት የስዕል መለማመጃዎችን እንዲሁም ከንግድ መለዮ ወይም ከብራንዲንግ ጋር ተያያዥነት ያላቸው ስራዎችን የመስራት ዓላማና እቅድ እንዳለው አጫውቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰይበለን። መልካም ምሽት